ከሰሜኑ ሲጠበቁ የነበሩት የስ አሜሪካ የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን የአንድ ቀን የስራ ጉብኝታቸውን አጠናቀዋል። በአፍሪካ ሕብረት የኮሚሽኑን ፕሬዚዳንት መሐማት ሙሳ ፋኪን በተለይ በአፍሪካ ቀንድ አካባቢ ባሉት ሀገሮች የሰላም መደፍረስን ጉዳይ በጋራ ስልት የመንደፉ ተወያይተዋል። ይዘቱ ግን በይፋ አልተገለጸም። ወደ ኢትዮጵያ ዞር ስንል በሸራተን ሆቴል ጋዜጣዊ መግለጫ ሰጥተዋል። በአገሪቱ ስላለው ሁኔታ ላይና የሩሲያ ዋቻቸው ላቭሮቭ እንዲሁ በኢትዮጵያ ከሚጠበቁት ጋራ ውይይት ያደርጋሉ ተብሎ በተነገረው ላይ መልስ ሰጥተዋል። አብረዋቸው የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ የጋራ መግለጫ በሰጡበት ወቅት እንግዳው በኢትዮጵያ ጉዳይ ላይ ያሰሙት As I indicated, the United States and Ethiopia are long-standing partners. እንደሚታወቀው ሁሉ ኢትዮጵያና ዩኤስ አሜሪካ የረጅም ጊዜ ወዳጅነት አላቸው። ከውጭ ጉዳይ ሚኒስትሩ ጋር በጋራ ጉዳያችን ላይ ተወያይተናል። በሀገሪቷ ስለ አለው ግጭቶች እና በአስከተለው የሰው ሕይወት መቀጠፍ ላይም ተነጋግረናል። በበኩላችን አጥብቀን የምናምንበት የበለጠ ነጻነት ቢኖር ነው። በገዛ ፈቃድ ላይ የተመሰረተ የስልጣን ሽግግር ሂደቱን ተቀብለነዋል። ይህ ደግሞ እንደ ገንቢ አርአያነት አይተነዋል። በኢትዮጵያ እንግዲህ ስልጣን የሽግግር እንደ ዲሞክራሲያዊ እርምጃ ተመልክተነዋል። ሌላ የአስቸኳይ አዋጁን እንደ ተጽዕኖ ውሳኔ ነው የምናየው፣ ምክንያቱም በነጻ ሀሳብን የመግለጽ ስለሚገድብ ነው። ጸጥታን ለማስከበር እንግዲህ አስቸጋሪና ፈታኝ የሆነውን እኛም የምንፈተንበት ነው የሚሆነው እላለሁ። እኛ የዲሞክራሲ አካሄድና የኢኮኖሚ እድገትን በጸጋ የምናየው ነው። ሁሉን የፖለቲካ ወገናት ያቀፈ ውይይት ተጽዕኖውን ከማድረግና ከማምጣት ይበጃል ላለሁ የኢትዮጵያ ሕዝብም ጭምር ትዕግስት እንዲያሳይና ይህ የለውጡን ሂደት እንዲደግፍና ዴሞክራሲያዊ ጽናትም የሚጠይቅ ነው። ዴሞክራሲ ቀላል አይደለም፣ ብዙ ስራን ይጠይቃል። በመያያዝም ከሩሲያዎቻቸው ላቭሮቭ ጋር ተገናኝተው ይወያያሉ ስለተባለው ከሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ጋር ባለፈው ዓመት ለበርካታ ጊዜ ተገናኝተናል። የዲፕሎማቲክ ግንኙነቱን እናቋርጣለን የተባለው በእውነቱ ትርጉም የለሽ ነው። ምንም ትርጉም የለው። ለበርካታ ጊዜያት ተወያይተናል። ስልታዊ በሆኑ ጉዳዮች ላይ ሳይቀር ተነጋግረናል። ለዚህም ወደ ስራ ሊገባ በሚቻልበት ሳይቀር ተወያይተናል። ሚኒስትሩን በቅርብ አግኝቻቸው ነበረ። እዚህ ለመገናኘት ግን የተያዘው የስራ ቀነቀጠሮ በዚህ ብቻ ሳይሆን በርካታ ስራ ይዘኛልና የጊዜ እጥረት አለ። በዓለም ዙሪያ እኮ ለበርካታ ጊዜ ተገናኝተናል። እዚህ የምናከድበት ጉዳይ የለም። በስልክም ብዙ ጊዜ እየተገናኘን ነው። በዚያም አኳኋን እየተነጋገርንበት ያለ ነው። በኢትዮጵያ በኩል በጋራ ጋዜጣዊ መግለጫ የሰጡት የውጭ ጉዳይ ሚኒስትሩ ወርቅነህ ገበየሁ በበኩላቸው ያሰሙት በጋራ ስላለን የጸጥታ ጉዳዮች ላይ ተወያይተናል። ስለ ሀገራችንም ስላለ ሁኔታ አስረድቻቸዋለሁ። በሽግግር ላይ እንደምንገኝ ገልጭላቸዋለሁ። ዩ ኤስ አሜሪካ የእኛ ወዳጅ ሀገር ነው። አብረን የምንሰራባቸው በተለይ በኢኮኖሚ ዘርፍ በርካታ ጉዳዮች እና ተግባሮች አሉ። ጌታቸው ተድላ ጊዮርጊስ ለዶቼቨለ ራዲዮ ከአዲስ አበባ